የኢትዮጵያ የሴቶች፣ ህጻናትና ወጣቶች ሚኒስቴር በሀገሪቱ እየጨመረ ያለውን የጾታዊ ጥቃት ቁጥር ለመቀነስ በቀጣይ አምስት ዓመታት ውስጥ ተፈጻሚ የሚሆን የብሔራዊ የፆታዊ ጥቃት አድራሾች ምዝገባ ስርዓት ሊጀምር መሆኑን አስታውቋል። በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር የሆኑት አቶ አድነዋ አበራ ይህ እንቅስቃሴ ፆታዊ ጥቃትን ለመቀነስ ከሚሰሩ ስራዎች አንዱ መሆኑን በመጥቀስ አጥቂውን ሳይሆን ተጠቂዋን የማያሸማቅቀውን ባህር ለመቀየር ሲባል የተዘጋጀ መሆኑንም ይጠቅሳሉ። ፆታዊ ጥቃት አድራሾች በፍርድ ቤት ወንጀለኝነታቸው ከተረጋገጡ በኋላ ቅጣታቸውን ጨርሰው ቢወጡም እድሜ ልክ የሚከተላቸው ስርዓትም ነው ይላሉ። ስፋቶች ከተራቶርኮሳና ከአሲድ መድፋት ሌላ ድረስ ነው። ያንን የማሸማቀቅ ሌሎች እንደገና ደግሞ ቆም ብሎ እንዲያስቡ ያንን የማድረግ ነው ዓላማ እና ያንን ከአገልግሎት ከተለያዩ አገልግሎት የሚገለልበት ሁኔታ የሚፈጠርበት ሁኔታ እንዳለ ነው የሚገባ። ዳይታ ቤዞ ሎክ ካደረገ በኋላ አንዳንድ ማህበራዊ አገልግሎት የሚገለል ቦታ ጥቃት የሚፈጸመ ፍርድ ቤት ተወስኖበት ፍርድ ቤት ጋቱን ከጨረሰ በኋላ በዛ ቢቻል ጥቃቱ የሚያበቃ ሳይሆን በህይወት ልኩ የማይሻር ቁስል እንዳስቀመጠ እንዲያውቅ አስቀድሞ ጥቃት የሚፈጽም አካል ጥቃት ከመፈጸሙ በፊት ቆም ብሎ ማሰብ እንዳለበት ተራ ወንጀል እየሰራ ስላለመሆኑ ቆም ብሎ ማሰብ እንዲችል የሚያደርግ የሚያደርግ ነው። ይሄ ናሽናል ሴንስ ፈንደ ሬጅስትሬሽን እና ዋት እዛ ክሪሚናል ውስጥ ከገባ ኦልሬዲ ዳታ ቤዝ ውስጥ ይገባል። ዳታ ቤዝ ውስጥ እንደገባ ዳታ ቤዝ ከምን ከምን ሊኖር እንደሚያደርገው እንዳይሳተፍ እንደሚያደርገው ይታወቃል። ስለዚህ ኦንዘስፖት እሱ ያንን ሰርቪስ ሊያገኝ በሚሄድበት ቦታ ሰርቪሱን አያገኝም ማለት ነው። አሁን ያለ ነው። ኦልሬዲ ከተለያዩ አካላት ጋር ስለ ጉዳዩ አስፈላጊነት ተስማምተናል። በምክክር ደረጃ ነው ያለ ነው። አሁን የመጀመሪያ ምዕራፍ ስለሆነ ተረስፋርጠት ሁሉም አካላት ይተስማምቶበታል። አቶ አድነው ምዝገባውን በተመለከተ ባለድርሻ አካላት በሙሉ መስማማታቸውን ገልጸው ይሁንና፣ ጥቃት አድራሾችን ከምን አይነት ማህበራዊ እንቅስቃሴዎች መገደብ እና ማግለል እንደሚገባ እንዲሁም ደግሞ የትኞቹ ጥቃቶች የበለጠ ያስቀጣሉ የሚለው ላይ ምክክር እየተደረገ ነው ይላሉ። አሁን በሲስተሙ በመርሁ ደረጃ ነው እያወያየን ያለ ነው። በተግባር ማን ማንን ማክፈት ያለበት የሚለው እንደገና ዲግሪውን በምን ሁኔታ ነው መካሳት ያለበት የሚለውን ነገር አሁን በጥናት ላይ ነው ዶክመንቶችን እያዘጋጀ ያለ ነው። ዞሮ ዞሮ ግን ጾታዊ ጥቃት የሚያደርስ በፍርድ ቤት ሕግ ብቻ የሚገላገለው ጉዳይ እንዳልሆነ በየደረጃው ሌላ ተጨማሪ ማህበራዊ አገልግሎት ራሱን የሚገደ የሚገድ በቀጣይ ቀሪ ሞቱ ላይ አኗኗሩ ላይ ስጡኑ መጠር የሚችል ስራ ወንጀር እየሰራ ስለመሆኑ ለማሳየት የሚችል አሰራር ነው። ለመሰረት ሚል ያል ነው እና እንዴት ነው ከተራ ትንኮሳ ጀምሮ እስከ እንዴት ነው ክሬት የሚደረጉት የሚለው ነገር ዝርዝር ጉዳይ ከሲቪክ ማህበራዊ ተወካዮች ጋር እንነጋገራለን። ከዛ ማህበረሰቡ ደግሞ ወደ ታች ኮሚኒቲ ኮአሊሽን አሉ። ተለያዩ በተለያዩ ሚስ በራሳቸው የተደራጁ ማህበረሰቦች አሉ። እሱም በቀበሌ የእኛ መዋቅር ስላለ እስከ ወረዳ ድረስ ያንን ተቀብሎ ወርዶ ወስዶ የሚያወያዩበት ሁኔታ ለ ማንም ብቻ አሁን ያለው ሁኔታ በጾታ ላይ ሁሉም ጠባቅ ነው ያለው ማንም የደረሰበትም ያልደረሰበትም ሁን ባደረግናቸው ውይቶች ሰብአዊ መብት ጋርም በተያያዘ አንድ ሰው በሰራ ወንጀል አንዴ ነው መቀሰስ ያለበት ነው ያለ የሚለው። እኛ ወንድ ጋት እየሄድን ነው። በፊት የነበረው ግፊት እዚህ ኢትዮጵያ ውስጥ እኮ በአደባባይ እኮ በሶሻል ሚዲያም እኮ በአደባባይ ይሰቀሉ የሚል እኮ ብዙ መረጃዎች እኮ ወጥተዋል። እና ህጉም ደግሞ ተጨማሪ ህግ እንደገና ይውጣ የምልም ግፊት ነበረ። አሁን ያንን ማድረጉ ብቻ ሳይሆን ወንጀል ህግን ብቻ ትላሽ ሳይሆን ሲስተሞችን መዘርጋትና የተለያዩ ቅንጅታዊ አሰራሮችን መፍጠር ሲቻል ነው ያ መሆን የሚችለው። እና እያንዳንዱ ጥቃት ፈጻሚ ብዙ ነገሮች ታይቶ እና ከሰብአዊ መብት ጋርም በማይጋጭ ሁኔታ የሴቶች ህጻናትና ወጣቶች ሚኒስቴር ባዘጋጀው ስብሰባ ላይ ተሳታፊ የሆነውና ከጾታዊ ጥቃት ጋር የሚሰራው የኢትዮጵያ የሴቶች ማህበራት ንቅናቄ ዳይሬክተር ወይዘሮ ሳባ ገብረመድህን ይህ እንቅስቃሴ መልካምና ይበል የሚያስብል ቢሆንም የሴቶች ጥቃትን ፍትህ ለማሰጠት ከሚሰጡ ስራዎች መካከል አንዱ ንዑስ ክፍል እንጂ በዋናነት አጠቃላይ ለውጥ የሚያመጣ ጉዳይ ተደርጎ መወሰድ የለበትም ይላሉ። ለተቋም በእርግጥም እቅዱንም ላይ ግብዓት ለመስጠት የተለያዩ ስብሰባዎች አዘጋጅተን ሀሳቦቻችንም ኢንኮርፖሬት አድርገን ለሚኒስትሪው አቅርበናል። እንደ አንድ ጾታዊ ጥቃትን ለመከላከል ከሚሰሩት በጣም ብዙ ስራዎች ውስጥ እንደ አንዱ ዘለላ ነው የተመለከትኩት እንጂ ፆታዊ ጥቃትን ለመቀነስ ዋና የማስፈጸሚያ ስልት ነው ብዬ አላስብም። ግን በተለይ እስካሁን ባለን የፆታዊ ጥቃት አካሄድ በኢትዮጵያ ውስጥ ብዙ ጊዜ ከአጥቂዎች ብል ተጎጂዎች ናቸው የበለጠ የሚሸማቀቁት። በተለይ ፆታዊ ጥቃት የደረሰባት ሴት የበለጠ ትሸማቀቃለች። ምክንያቱም እንደ በደለኛ ተደርጋ ስለምትታይ፣ እንዲህ ባታረግ እንዲህ ባታረግ ኑሮ የሚል አስተሳሰብ ስላለ፣ ስለዚህ በአጥቂዎቹ ላይ ፎከስ አድርጎ ደግሞ ይሄንን ነገር በጣም ተቀባይነት እንዳይኖረው ህብረተሰብም እንዲኮንነው ለማድረግ የሚሰራውን ስራ ጥሩ ነው ብዬ ነው ማስበው። ነገር ግን የጾታ የጥቃት ተግባር በጣም ብዙ ጋፖች አሉት። አሁን እየተሰራ ያለው አድሬስ ለማድረግ የምንሞክርበት ሪስፖንሶች ራሱ በጣም ብዙ ጋፖች አሉት። ብዙ ጊዜም በሪፖርትም የተለያዩ ጥናቶችም አይደንቲፋይድ ሆኗል። ምንድን ነው ከዚህ ማህበራዊ ነገሮች ይገለሉ ከሚለው በላይ እኔ አቴንሽን ጋቨርንመንት ለእንደዚህ እንደዚህ አይነት አክቶች ትልቅ ክራይም ሲያስብ ይሄ ከቅጣቶቹ ከሚቀመጡ ፔናልቲ እኮ አንዱ ነው የሚሆነው። ለምሳሌ አንድ ሰው ከዚህ ለምሳሌ ለምሳሌ በመምረጥ በመመረጥ ውስጥ እንዳይሳተፍ ይደረጋል በነበረው ክራይም ሬከርድ መሰረት። ሌሎች ሌሎችም አይነት አሉ ሁሉ ጊዜ በህግ የሚቀመጡ ከዛ አንጻር አንድ ላይ ተካቶ የሚታይ ነው የሚሆን የሚመስለኝ። ስለዚህ በየትኛው ሌብል ሊቀመጥ፣ የትኞቹ ቅጣቶች፣ የትኞቹ ክራይሞች ናቸው በጣም የከበዱ። በህጻናት ላይ ለምሳሌ የሚደረጉ በጣም አሰቀቀ የሆኑ ህጻናት በጣም ጨቅላ ህጻናት ቢደፈሩበት ሁኔታ በጣም ከፍተኛ ሁኔታ አለ። በሀገራችን እስካሁን የነበሩት ቅጣቶች መመለስ ችለዋል ወይ? አልመለሱም። ለምንድን ነው ከዚህ በላይ ፔናልቲዎች ሊጠነክሩ ይገባል። ስለዚህ ሆሊስቲክ ነው መሆን ያለበት የሚመስለኝ፣ እንጂ አጥፊውን ብቻ ውጥቼ በማየት ሳይሆን ፍርድ ቤቶች ከውሳኔ አሰጣጣችን ከክስ አመሰራረታችን በህግ ከተቀመጠው ቅጣት አንጻር ምክንያቱ ህግ መሻሻል አለበት፣ በጣም መቀየር አለብን። አመለካከት ላይ ትልቅ ኢምፓክት ሊኖረው ይችላል ብዬ አስባለሁ። ነገር ግን በደንብ በደንብ ተጠንቶ ህግ አግባብ ታይቶ ነው መሰራት ያለበት። የሴቶች ህጻናትና ወጣቶች ሚኒስቴር የሕዝብ ግንኙነት ኃላፊ የሆኑት አቶ አድነው በቀጣይም ከህብረተሰቡና ከባለድርሻ አካላት ጋር ሰፊ ውይይት በማድረግ በህግ ጉዳይ ላይ ጠንክሮ እንደሚሰራና ጥቃት አድራሾች የሰው ህይወት ብቻ ሳይሆን የሚያበላሹት የራሳቸውንም ህይወት በመሆኑ ጥቃትን ላለመፈጸም ቆም ብለው እንዲያስቡ የሚያስገድድ ህግ ነው ይላሉ። ከዚህም በተጨማሪ ህብረተሰቡን በሰፊው በማግኘት እና ወደ ታች በመውረድ የግንዛቤ ማስጨበጫ ስራዎችም እንደሚሰሩ አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ